የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ መንግስት የሰራተኞችን ዝቅተኛ የደሞዝ ወለል ተግባራዊ እንዲያደርግ የኢትዮጵያ ኢኮኖሚክስ አሶሲሽን ጠየቀ። ማህበሩ ዛሬ ባካሄደው 22ተኛው ዓለም አቀፍ ጉባኤ ላይ እንዳለው ይህ ባለመሆኑ ሰራተኞች ሕይወታቸውን ለመምራት የማያግዝ ዝቅተኛ ደሞዝ እንዲከፈላቸው አድርጓል። ዩናይትድ ስቴትስ ወደ ደቡብ አፍሪካዊቷ ሀገር ኤስዋቲኒ የጠረዘቻቸው አምስት ስደተኞች እስረኞች ላልተወሰነ ጊዜ በተለየ ቦታ ለብቻቸው ተይዘው እንደሚቆዩ የኤስዋቲኒ መንግስት አስታወቀ። የመንግስት ቃል አቀባይ ዛሬ እንደተናገሩት ኤስዋቲኒ በዩናይትድ ስቴትስ እርዳታ እስረኞቹን ወደ ትውልድ ሀገራቸው የመመለስ እቅድ አላት። የአውሮፓ ህብረት በዩክሬኑ ጦርነት ምክንያት ለ18ኛ ጊዜ በሩሲያ ላይ ዛሬ አዳዲስ ማዕቀቦች ጣለ። የአዲሱ ማዕቀብ ዓላማ በሩሲያ ላይ ጫናውን ማጠናከር ነው ተብለዋል። ዜናው በዝርዝረ መንግስት የሰራተኞች ዝቅተኛ የደሞዝ ወለልን ተግባራዊ እንዲያደርግ የኢትዮጵያ ኢኮኖሚክስ አሶሲዬሽን ጠየቀ። ማህበሩ ዛሬ ባካሄደው ሃያ ሁለተኛው ዓለም አቀፍ ጉባኤ ላይ እንዳለው ይህ ባለመሆኑ ሰራተኞች ህይወታቸውን ለመምራት የማያግዝ ዝቅተኛ ደሞዝ እንዲከፈላቸው አድርጓል፣ ለስራ ማጣት ስጋትም አጋልጧቸዋል። ሶሎሞን ሙጬ ከአዲስ አበባ እንደዘገበው በየአመቱ ሁለት ሚሊዮን ኢትዮጵያዊ ወጣት ስራ አጥ እንደሚሆን የገለጹት የማህበሩ ምክትል ፕሬዚዳንት ዶክተር አዲስ ካሳሁን የዋጋ ግሽበት፣ ተደራራቢ ግብር ከመንግስት ውጪ የሚቀጠረውን ሰራተኛ አኗኗር አስቸጋሪ አድርጎታል ብለዋል። የኢትዮጵያ ቢዝነስ አሁን ሰርቫይቫል ሞድ ላይ ነው ያለ ነው። ግሮዝ ሞድ ላይ አይደለንም። ሲከብደን ሰራተኛ እናባረራለን። ለሰራተኛው በጣም አስቸጋሪ የሆነ ወቅት ላይ ነው ያለ ነው። በየአመቱ የተለያዩ አይነት ታክስ ይጨመራል። የአፍቱ ፔድ ብትከስርም በዚህ አይነት ኢትዮጵያን ማሳደግ አይቻልም። መንግስት የሀገሪቱ ኢኮኖሚ ተአምራዊ በሚባል ደረጃ መሻሻል ማሳየቱን ደጋግሞ ቢገልጽም ባለሙያዎች ግን ህዝቡ ያገኘው ነገር የለም ሲሉ ይከራከራሉ። ከመካከላቸው አንዱ ዶች በላይ ያነጋገራቸው የኢኮኖሚ ባለሙያው ዶክተር አጥላው አለሙ ናቸው። እድገቱ በጣም ተፈናጥሯል ና የሚለውን ነገር እኔ አይመስለኝም። አድጓልም ከተባለ ወርዝት የት ነው የገባው የሚለው ነገር ይመጣል። አድጎ ሊሆን ይችላል፣ ግን ወደ ህዝቡ ኪስ ግን አልገባም። ዶክተር አዲስ ካሳውን ደግሞ የመንግስት የኢኮኖሚ ማሻሻያ በጦርነት እየተበላ መሆኑን ገልጸዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ አዲስ አበባ ውስጥ ከትግራይ ክልል የተለያዩ የሃይማኖት ተቋማት መሪዎች፣ የፓብሊክ ዲፕሎማሲ አባላት፣ የተለያዩ ሲቪል ተቋማት ተወካዮችና ምሁራን ጋራ በወቅታዊ ፖለቲካዊ፣ የጸጥታና ኢኮኖሚ ጉዳዮች ላይ መወያየታቸውን በማህበራዊ የትስስር ገጻቸው አሳወቁ። ጠቅላይ ሚኒስትር አብይ እርቅና ሰላም በሚል ርዕስ ከትግራይ የተለያዩ የማህበረሰብ ክፍሎች ጋር ስላደረጉት ውይይት በትግርኛ ባሰራጩት ጽሑፍ በምክክር እንዲሁም በሰጥቶ መቀበል የሚመጣ ሰላም መሰረቱ ጽኑ ነው ሲሉ ገልጸዋል። ከመቀሌ ወደ አዲስ አበባ በመጓዝ ከጠቅላይ ሚኒስትር አብይ ጋር የተወያዩት እነዚሁ የትግራይ ክልል የተለያዩ የማህበረሰብ ክፍል ተወካዮች በፕሪቶሪያ ስምምነት የአፈጻጸም ጉድለቶች እንዲሁም በሌሎች ወቅታዊ ጉዳዮች ላይ በርካታ ጥያቄዎች ማንሳታቸውን የጠቅላይ ሚኒስትሩ የጽሁፍ መልእክት ያመለክታል። ጠቅላይ ሚኒስትሩ በጽሁፋቸው መንግስታቸው ከክልሉ ሕዝብና አስተዳደር ጋራ በቅርበት ለመስራት ያለውን ዝግጁነትም ገልጸዋል። ዩናይትድ ስቴትስ ወደ ደቡብ አፍሪቃዊቷ ሀገር ኤስዋቲኒ የጠረዘቻቸው አምስት ስደተኛ እስረኞች ላልተወሰነ ጊዜ በተለየ ቦታ ለብቻቸው ተይዘው እንደሚቆዩ የኤስዋቲኒ መንግስት አሳወቀ። አምስቱ እስረኞች በዩናይትድ ስቴትስ መጠረዣ አውሮፕላን ኤስዋቲኒ ከደረሱ በኋላ በቁጥጥር ስር መዋላቸውን የመንግስት ቃል አቀባይ ታቢሌ ምዲሉ ተናግረዋል። ሆኖም የታሰሩበት ማረሚያ ቤት የትኛው እንደሆነ ግን አልገለጹም። እንደ ቃል አቀባይዋ ኤስዋቲኒ በዩናይትድ ስቴትስ እርዳታ እስረኞቹን ወደ ትውልድ ሀገራቸው የመመለስ እቅድ አላት። እነዚሁ በከባድ ወንጀሎች የተፈረደባቸው የተባሉት ሰዎች በህገወጥ መንገድ ዩናይትድ ስቴትስ የገቡ የቪየትናም፣ የጃማይካ፣ ኩባ፣ የመንና የላኦስ ዜጎች መሆናቸው ተገልጿል። ፈጽመዋቸዋል ከተባሉ ወንጀሎች መካከል ግድያና ህጻናትን መድፈር ይገኙበታል። እስረኞቹ ወደ ኤስዋቲን የተላኩት የሀገራቸው መንግስታት ሊወስዷቸው ፈቃደኛ ባለመሆናቸው ነው። ከኤስዋቲኒ በፊት ደቡብ ሱዳን ዩናይትድ ስቴትስ የጠረዘቻቸውን የኩባ፣ ላኦስ፣ ሜክሲኮ፣ ሚያንማር፣ ቪየትናምና የደቡብ ሱዳን ዜጎች የተባሉ ስምንት ሰዎችን ወስዳለች። ከዚያ ቀደም ሲልም አሜሪካን በመቶዎች የሚቆጠሩ የቬኔዙዌላ ዜጎችና ሌሎችን ወደ ኮስታሪካ፣ ኤልሳልቫዶርና ፓናማ ጠርዛለች። ይህ ዶቼ ቬለ ዲ ደብልዩ ነው። ጀርመን ዛሬ 81 የአፍጋኒስታን ስደተኞችን ወደ ሀገራቸው ጠረዘች። የጀርመን መንግስት የቀድሞው አማጺ ታሊባን ስልጣን ከያዘው ወዲህ አፍጋናውያን ስደተኞችን ወደ ሀገራቸው ስታባረር የዛሬው ለሁለተኛ ጊዜ መሆኑ ነው። ህገወጥ የሚባሉ ስደተኞችን ለማባረር ቆርጦ መነሳቱን በሚያሳውቀው በአዲሱ የጀርመን መንግስት ደግሞ የመጀመሪያው ነው። የጀርመን ባለስልጣናት እንዳሉት ሰማንያ አንዱ ተጸራዦች ተጠራዦች የተገነ ማመልከቻቸው ውድቅ የተደረገባቸው ናቸው። የጀርመን መራሄ መንግስት ፍሪድሪሽ ሜርስ እንዳሉት ጥረዛው የተካሄደው በኳታር መንግስት እርዳታ ነው። ይህን ለማሳካትም ሳምንታት የወሰደ ድርድር ተካሂዷል። አላብራሩትም እንጂ ከአፍጋኒስታንም ጋር ግንኙነት እንደነበረ ጠቅሰዋል። ሜርስ ዛሬ በሰጡት ጋዜጣዊ መግለጫ ሀገራቸው የምትፈልገውን የውጭ የሰራተኛ ኃይል ለመሳብ እየሞከረች ነው፣ ይሁንና ከተሞቻቸውና ሕዝቡ ህገወጥ በሚባሉ ስደተኞች እንዲጨናነቁ ግን አይፈለግም ሲሉ ተናግረዋል። ሚግራሽን ጀርመን አሁንም በተለይ በስራ ገበያችን ለሳይንስና ለምርምር ተፈላጊ ለሆኑት ስደተኞች ሳቢያ ሀገሮና እንድትቀጥል ሊያዝነው ግብ እንቆማለን። ሆኖም ከተሞቻችንንና በአጠቃላይ ህብረተሰባችንን በህገ ወጥ ስደት እያጨናነቅን መቀጠል እንደማንችል እንስማማለን። ለዚህም ነው ፍልሰትን በተሻለ መንገድ ለማስተዳደር ወደ ሰብአዊና ስርዓት ወዳለው የፍልሰት መርህ የተሸጋገር ነው ሚግራን በሳ ስተያን ይሆናል። መርስ እንዳሉት የጀርመንና የአፍጋኒስታን ዲፕሎማሲያዊ ግንኙነት በይፋ ባይቋረጥም በርሊን ለታሊባን መንግስት እውቅና አልሰጠችም። የአውሮፓ ህብረት በዩክሬኑ ጦርነት ምክንያት በሩሲያ ላይ ዛሬ አዳዲስ ማዕቀቦች ጣለ። በተለይ በሩሲያ ነዳጅ ዘይት ላይ የተጣለውን ማዕቀብ የሚያካትተው የአዳዲሶቹ ማዕቀቦች ዓላማ በሩሲያ ላይ ጫናውን ማጠናከር ነው። የህብረቱ የውጭ ጉዳዮች ኃላፊ ካያ ካላስ ሩሲያ በጎርጎሮሳዊው 2022 ዓ ም በዩክሬን ካካሄደችው ወረራ በኋላ ህብረቱ ከጣላቸው ማዕቀቦች የዛሬው ጠንካራ ነው ተብሏል። አውሮጳም ለዩክሬን ድጋፍ ከማድረግ እንደማያፈገፍግና ሩሲያ ጦርነቱን እስክታቆም ድረስ ጫናው እንደሚቀጥል መልእክታችን ግልጽ ነው ሲሉም ተናግረዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ሩሲያ የሰላም ጥረቱ እንዳይቀጥል በማድረጓ የዩክሬን አጋሮች እንደሚቀጧት በዛቱበት ቃላቸው ይጸናሉ ብለው ተስፋ ያደርጋሉ። ክሬምሊን በበኩሏ ማዕቀቦቹ ሊያስከትሉ የሚችሉትን ተጽዕኖዎች እንደምትቀንስ ገልጻ፣ እርምጃዎቹ ግን የአውሮጳ ህብረትን የሚጎዱ መሆናቸው አይቀርም ስትል አስጠንቅቃለች። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ተኛ እስራኤል ለእምነት ቦታዎች ጥበቃ ማድረግ እንደሚገባ ታሳሰቡ። ሊዮ 14ተኛ ይህን ያሉት ትናንት ጋዛ በሚገኘው ብቸኛው የካቶሊክ ቤተ ክርስቲያን ላይ በእስራኤል በተካሄደ ድብደባ ሦስት ሰዎች ከተገደሉና ቤተክርስቲያኑም ጉዳት ከደረሰበት በኋላ ነው። ሊዮ 14ኛ ዛሬ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ ጋር ባደረጉት የስልክ ንግግር የእምነት ቦታዎችና ምእመናን እንዲሁም የፍልስጤምና የእስራኤል ሕዝብ በሙሉ ጥበቃ እንደሚያስፈልጋቸውም አጽንኦት ሰጥተው ተናግረዋል። ከዚሁ ጋር ድርድሮች እንደገና እንዲቀጥሉ የተኩስ አቁም ስምምነት ላይ እንዲደረስና የጋዛው ጦርነትም እንዲቆም ጥሪ ማስተላለፋቸውን ቫቲካን ባወጣው መግለጫ አሳውቋል። ኔታንያሁ ኢላማውን የሳተ ላሉት ድብደባ ጥልቅ ሀዘናቸውን ገልጸዋል በቫቲካን መግለጫ መሰረት የስልክ ንግግሩ እንዲካሄድ የጠየቁት ኔታንያሁ ናቸው ይህ ዶችበለ ዲደብሊው ነው ከዶችበለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ መንግስት የሰራተኞችን ዝቅተኛ የደሞዝ ወለል ተግባራዊ እንዲያደርግ የኢትዮጵያ ኢኮኖሚክስ አሶሲዬሽን ጠየቀ። ማህበሩ ዛሬ ባካሄደው ሀያ ሁለተኛ ዓለም አቀፍ ጉባኤ ላይ እንዳለው ይህ ባለመሆኑ ሰራተኞች ህይወታቸውን ለመምራት የማያግዝ ዝቅተኛ ደሞዝ እንዲከፈላቸው አድርጓል። ዩናይትድ ስቴትስ ወደ ደቡብ አፍሪቃዊቷ ሀገር ኤስዋቲኒ የጠረዘቻቸው አምስት ስደተኛ እስረኞች ላልተወሰነ ጊዜ በተለየ ቦታ ለብቻቸው ተይዘው እንደሚቆዩ የኤስዋቲኒ መንግስት አሳወቀ። የመንግስት ቃል አቀባይ ዛሬ እንደተናገሩት ኤስዋቲኒ በዩናይትድ ስቴትስ እርዳታ እስረኞቹን ወደ ትውልድ ሀገራቸው የመመለስ እቅድ አላት። የአውሮፓ ህብረት በዩክሬኑ ጦርነት ምክንያት ለ18ኛ ጊዜ በሩሲያ ላይ ዛሬ አዳዲስ ማዕቀቦች ጣለ። የአዲሱ ማዕቀብ ዓላማ በሩሲያ ላይ ጫናውን ማጠናከር ነው ተብሏል። ዜናው በዚሁ አበቃ።